You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragon Namas at Mulu program and date madam at the Michelin Maradat, sbs.com.au slash Sam ፕሮፌሰር ገብሮ ኮሎኔል የሽግግር መንግስት መቋቋም አለበት። በዛ ነው ለሀገሪቱ ጠቃሚ ሁሉን አካታች የሆነ አዲስ ስርዓትና አዲስ መንግስትና ዲሞክራሲን በኢትዮጵያ ውስጥ ማቆም የምንችለው የሚል ሀሳብ የሚያነሱ አሉ በሌላ በኩል ጠቅላይ ሚኒስትሩ ሰሞኑን በዋሽንግተን በቋሚ ድርጅት መሪዎች በኩል ተነስቶ የሰጡት ምላሽ ቢኖር በእርግጥ የሚያስፈልገን የሽግግር መንግስት ሳይሆን የሽግግር ሀሳብ ነው፣ በእኔ እይታ ሁልጊዜም መንግስት በሽግግር ላይ ያለ እንጂ ቋሚና የጸና አካል አይደለም የሚል ቁርጥ ያለ መልስ ሰጥተዋል። ይሄን ጥያቄ እንደምን ይመለከቷል? በእርግጥ የሽግግር መንግስት ለኢትዮጵያ አስፈላጊ ነው ወይ? መጀመሪያ ከፈቀድክልኝ ወደ ኋላ መለስ ልበልና መጀመር መጀመ ከፍሳህ፣ እባክህን ፕሮፌሰር የሚለውን ጣለው። እኔ ፍስሀ እያልኩ ነው የምጠራው። ያለው ኮነረለቱንም ጥሪቅ እና አመሰግናለሁ። ፍስሀም አንስቶታል ይሄ ያለው አሁን ችግር በኢህአደግ ውስጥ መሆኑን አጠንክረን አበክረን ተናገር ነው እንጂ ከኢህአደግ ጋር እንኳ ባይሆን ከባለስልጣናት በየዘርፉ በየቢሮክራሲው የተጠጠጠቁ በጥቅማጥቅም ከባለስልጣናት ጋር እጅና ጓንት ሆነው ሲሰሩ የነበሩ ያኔ የኢህአዴግ ኪራይ ሰብሳቢዎች እያለ ሲያወግዛቸው የነበረው አሁን ደግሞ ያንን ቀልጥሎ ጥገኞች እያለ ይገልጻቸዋል። አሁን ችግር በመፍጠር ላይ ያሉት ከግንባሩ ውጭ እነዚህ ጥቅማቸው የጎደለባቸው ወይንም ለወደፊቱ ጥቅማችንን ይጓደልብናል ከያዝነው ቦታ እንወገዳለን የሚል ፍርሃት ያለባቸው ሰዎች በየፊናው፣ በየቦታው፣ በየክልሉ በፌዴራል መንግስቱም ውስጥ ችግር ፈጣሪዎች እንደሆኑና እንደሚሆኑ መገንዘብ ግዴታ ነው። እነዚህን ኢህአደግ ጠቅላይ ሚኒስትሩም አዲሱ አመራር ማለት ነው፣ ለብቻው እነዚህን ሊዋጋቸው ስለማይችል የግድ ህዝቡን፣ ሰፊው ህዝብ ከፊቱ ከኋላው፣ ከጎኖቹ ማሰለፍ የግድ ይላል። ህዝቡ ራሱ እነዚህን እየፈለፈለ ጉጉቱ ውስጥ ገብተው ችግሩን የሚያባብሱበት ህዝብን ለህዝብ በማጋጨት የረጅም የአብሮነቱን አኗኗር እና የሀገሪቷን አንድነት ለማደፍረስ የሚሞክሩትን ሁሉ እየለቀመ የሚያስረክበው እስራሱ ህዝብ ይሆናል። ይህንን አበክሬ ለመናገር እፈልጋለሁ። ሁለተኛ ወደ ሽግግር መንግስት ላነሳ ጉዳይ እን ሽግግር ለምንድን ነው የሚያስፈልገው? መንግስት እኮ አለ። ይህንን መንግስትና ግንባር የሚመራ ቅቡልነትን በስፋት ያገኘ በብሩህ ሃይማኖት የተካነ መሪ ባለበት ጊዜ ለምንድን ነው የሽግግር መንግስት ጥያቄ የሚነሳው? የስልጣን ጥማት ከሌላቸው ሰዎች በስተቀር የኢትዮጵያ ሕዝብ የኢትዮጵያ ሕዝብ ሰፊው ሕዝብ እንዲህ አይነቱን አምካኝ ጥያቄ የሚቀበለው አይመስለኝም ስለዚህ ዶክተር አብይ እንዳሉት አሸጋጋሪ ሀሳቦችን ማቅረብ ሰላምን የሚያዳብሩ ሀገሪቱን ወደፊት የሚገፉ አብረነትን የሚያጠናክሩ ሕገ መንግስቱን አክብረው በመያዝ ያለውን አሁን አመራር ደግፈው ወደፊት መሄድ አለባቸው። እነዚህ የሽግግር መንግስት መጠየቅ የጀመሩት ቆይተዋል። በበኩሌ ጥያቄውን አልቀበለው። ወቅታዊ አይደለም፣ ጊዜያዊ አይደለም፣ ሕጋዊ አገባብም ያለው አይመስለኝም። ለምን ያልከኝ እንደሆን መንግስት አለ፣ መንግስቱ ደግሞ የተዋቀረበት ግንባር አለ። በውስጡ እንኳ ብዙ ችግሮች ቢኖሩበት፣ በዚህ አይነት ሁኔታ እያለን ተጨማሪ ችግር በሽግግር መልክ ማቅረብ ኃላፊነት የጎደለው ለሕዝብ አክብሮት ጥያቄ ውስጥ የሚያስገባ ሆኖ ስለሚታየኝ መጣል ብቻ ሳይሆን መወገዝ ያለበት ሙከራ ነው። የእኔ እምነት ይህ ነው። ኮሎኔል ፍስሀ ጠቅላይ ሚኒስትር አብይ በርካታ እያሌ ኢትዮጵያውያንን በሀገር ውስጥም ሆነ በውጭ ቀልብ ሳበበት እና ደጋፊ ያፈራላቸው ጉዳይ ቢኖር ካነሷቸው ሀሳቦች ውስጥ ዋነኛ መሰረት ያደረጉት ኢትዮጵያና ኢትዮጵያዊነትን ነው። ይህ በአሁኑ ወቅት ምን ማለት ነው? ባለፉት ሀያ ሰባት አመታት ውስጥ ከነበረው ሁኔታ የተቀባይነቱ በሀገር ቤት ውስጥ ምን ያህል ከፍተኛ ነው? ይህ ለኢትዮጵያ የወደፊት ሀገራት አንድነት እና ሕልውና ምን ማለት ይሆናል? የኢትዮጵያ አንድነት መቼም እያንዳንዱ ሰው ልብ ውስጥ እንደነበረ ባለፉት ሶስት ወራት ያየ ነው። የድጋፍ ሰልፍ ጠቅላይ ሚኒስትሩ የኢትዮጵያ አንድነት ብለው በመውጣታቸው አንድ ትልቁ ድጋፍ ያስገኘላቸው ጥያቄ ይሄ ነው። አጠያያቂ አይደለም። በኢትዮጵያ አንድነት አብዛኛው ሕዝብ ልብ ውስጥ የነበረ ነው። ያለፉት ሀያ ሰባት ዓመታት የክልል ብሔርተኝነት እየነገሰ ለክልል ብሔርተኝነት ከፍተኛ ፕሮፓጋንዳና ስነልቦናዊ እርምጃ እየተወሰደ እና ዋናው ነገር የኢትዮጵያ አንድነት እንዲደበዝዝ ተደርጎ ነበር። አሁን የኢትዮጵያ አንድነት ጎልቶ ሲወጣ የክልል ብሔርተኝነት በመጠኑ መቀነስ አለበት። ይህ እንግዲህ በአብዛኛው የታየው አንድነት ኃይሎች ብዛት አላቸው ጥንካሬ ያላቸው ጠቅላይ ሚኒስትሩን ደግፈው መውጣታቸው ደግሞ ትክክልም ነው። ለወደፊት መደግፍ አለባቸው። ቅድም የተነሳ አንድ ነገር ተከስላል። ግና ፕሮፌሰር ያነሳው የሽግግር መንግስት ጥያቄ የብዙዎቹ በአቋራጭ ስልጣን ለመያዙ የተፈለገ ሁኔታ ነው። ይሄ ካልሆነ በስተቀር ተፎካካሪ ፓርቲዎች የፖለቲካ መህዳሩ ሰፍቶላቸው ነጻ ምርጫ ተካሂዶ አሸንፈው የመንግስትን ስልጣን መያዝ ማድረግ መመኘት ያለባቸው እንጂ በአቋራጭ የሽግግር መንግስት ተቋቁሞ በአቋራጭ ስልጣን ለመያዝ መሞከር አገሪቷ ጋር ሌላ ችግር ማለት ነው። ዶክተር አብይ አሁን የኢትዮጵያ አንድነት ብለው ሲወጡ በክልል ብሄርተኝነት ደግሞ የሚያምኑ በብዛትም አሉ። እንዲሁ በቀላሉ የሚታይ አይደለም። ይህንን የክልል ብሄርተኝነት እንግዲህ ጊዜ ይወስዳል። ትናንትና ያነሱት ይመስለኛል፣ ባለፉት ሀያ ሰባት አመታት የተዘራውን በቀላሉ መንቀል አይቻልም ያሉት ምን እስማማለሁ፣ ከዶክተር አይ ጋር ቀላል አይደለም። ግን ወደዛ የማስ ሚዲያውም የጋዜጠኞችም የኪነት ቡድንም ሌላውም ሁሉ በዚህ አይነት የኢትዮጵያ አንድነትን ማቀንቀንና በኢትዮጵያ አንድነት በኢትዮጵያ አንድነት መስራት ተገቢ መሆን አለበት ነው የምለው። ሌላው መናገር የምፈልገው እዚህ ላይ ኢህአዴግን አጠናክረው ካልያዙ በስተቀር እሳቸው ለውጥ ፈላጊ ብቻ ሆነው ከላይ መቅረት የለባቸውም። መዋቅራዊ ድጋፍ ያስፈልጋቸው መዋቅራዊ ድጋፍ ወደ ታች መውረድ አለበት። ይህንን ለማድረግ ደግሞ ሰከን ብለው ድርጅታዊ ስራ መስራት አለባቸው ብዬ አምናለሁ። አለዚያ ለውጥ ፈላጊዎች ብቻ ከላይ ተንሳፈው ከታች ያሉት ደግሞ የድሮ ካድሬዎች ከሆኑ እና ለውጥን የማይደግፉ ከሆኑ አደጋ ላይ መውደቅ ይችላሉ እና ይህንንም በጥንቃቄ ማየት ያለባቸው ይመስለኛል ዶክተር ይሄን ለማለት ነው የምፈልገው። ፕሮፌሰር ገብሩ የኢትዮጵያና ኢትዮጵያዊነት የጠቅላይ ሚኒስትር አብይ አህመድ አንዱ የአመራር ማዕከል መሆን ሀገሪቱን ወደፊት ለማራመድ ሰላም መረጋጋትና የዲሞክራሲ ምሰሶና አውታሮችን በውል ለማቆም ምን ያህል ያግዛል? በኢትዮጵያና ኢትዮጵያዊነት ባለፉት ሀያ ሰባት ዓመታት ከየት ተነስቶ የት ደርሷል ማለት ይቻላል? አሁን ግሩም ጥያቄ ነው። ግሩም ጥያቄ ነው። ግሩ ምን ስልሰጥህ እንደምችል እርግጠኛ አይገል ነው ግን ይሞክር የኢትዮጵያ ታሪክ የተለያየ ገጽታ ያለው ነው። የአንድነት የመለያየት የፍት የጭቆና አሁን አንድ አስቸጋሪ ጋይ አንዳንዶቻችን ቁስላችንን እያከት እየበረበርን ለመኖር ይቃጠናል። ይህ የታሪክ እስረኛ ስለሚያደርገን ወደፊት ለመራመድ አያስለንም አንዳንዶቻችን ደግሞ ያለፈውን የበላይነት ህልም ተከናንበን የበላይነቱን ለመጠዳጀት የምናስብም የምንሞክርም አንጠፋም። እነዚህ ሁለቱ ውጤታቸው አንድ ነው ቢለያየም። አሁን ምንድን ነው ያነሳው? በተለይ በኦሮሚያ መሪዎች ያሉት ዶክተር አብይ ብቻ ሳይሆን ጓደኞቻቸው በተለይም ደግሞ አሁን ጎላ ብለው የወጡት አቶ ለማ መገርሳ ኢትዮጵያዊነትን አንግበው በመነሳታቸው በመካሄድ ላይ ያለው ለአብሮነት፣ ለአንድነት፣ ለልዑላዊነት፣ ለዴሞክራሲያዊ ትግል ምን አይነት አስተዋጽኦ ይኖረዋል ብለህ ታስባለህ ያልከኝ መሰለኝ። ትልቅ አስተዋጽኦ ይኖረዋል። ለምን ወደ ኋላ ልውሰድህና ለረጅም ጊዜ ለረጅም ጊዜ በከተማም በበረሃም በታጋይነቱ እና የመጀመሪያው የኦሮሞ ትልቅ ግንባር ሆኖ የወጣው ኦነግ ነበር። ኦነግ ለረጅም ጊዜ ሲያራምደው የነበረው በመፈክርም ሆነ በተግባር የኦሮሚያ ጥያቄ የቅኝ ግዛት ጥያቄ ነው የሚለውን ነበር። ከሕወሓትም ጋር ወደ ግንባር ደረጃ እንኳ ሊስባቸው ባለመቻሉ ህወሓት በእኔ ግምት ኦነግን ለማዳከም የራሱን ጥገኛ ድርጅት በራሱ ምድር የራሱ እስረኞችና ሻዕብያ ያስረከባቸው እስረኞች አሰባስበው የፈጠረው ጥገኛ ደካማ ከተላላኪነት ከአሽከርነት የማያልፍ ድርጅት ነበር። አሁን ባለፉት ሀያ ሰባት አመት ያ ድርጅት በሚያስገርም በሚያስገርም ሂደት በኢህአዴግ ውስጥ የበላይነቱን ተቀዳጅተዋል ብንል ስህተት አይሆንም ለዚህ ደግሞ ያበቃው በእኔ ግምት በሁለት ሺህ ስምንት የተነሳው ህዝባዊ አመፅ ነው የሚል ነው እና የወጣቱንና የአርሶ አደሩን ጥያቄዎች በመቅለብ በመጨበጥ ወቅታዊ መልሶችንም በመስጠት ሰፊ ተቀባይነትን በማግኘት ሞም አንዱ የታወቀ ኦሮሞና አማራ ነው። ሁለቱ ትልቆች ብሔሮች ናቸው እና የሚገባውን ቦታ ለመያዝ ችለዋል። አሁን ምንድን ነው? አንዱ ደግሞ ሌላው ምክንያት እዚህ ያደረሰው ህገ መንግስቱን በመጠኑም ቢሆን የሸረሸሩት ጠቅላይ ሚኒስትር መለስ ዜናዊ ናቸው የሚል ግምት አለኝ። ይኸውም ከአቤታዊ ዴሞክራሲ በተጨማሪ ልማታዊ መንግስት የሚለውን ጽንሰ ሀሳብ በመውሰድ እንደ ምሳሌ ደግሞ ያቀረቧቸው የጠቀምቧቸው እንደነ ሲንጋፖር፣ እንደ ደቡብ ኮሪያ እና ታይዋን የመሳሰሉትን አጭር ጊዜ ውስጥ እድገታቸውን ያስመዘግቡ ሀገራት በምሳሌነት ለመጠቀም ነበር የሞከሩት። እነዚህ ሀገራት ያደጉት ከወታደራዊ አምባገነኖች በማይለይ መልኩ ኦቶሪታሪያን በእንግሊዝኛ ትክክለኛው ገላጽ ኦቶሪታሪያን የሚለው ቃል ይመስለኛል መንግስታት ነበሩ። ኢህአደግ ለመጀመ ለመጀመሪያ ጊዜ እንኳ አይደለም። ለመጀመሪያ ጊዜ ያወጀው በሰባ ዘጠኝ ዓመተ ምህረት ይመስለኛል ፍስሀ አርመኝ ደርግ ነበር የመጀመሪያይቱን ሪፐብሊክ ማለት ነው እና ፌደራሊዝም የፌዴራል ስርዓት ደግሞ ያለ ዴሞክራሲ የሚታሰብ አይደለም። ስለዚህ ልማታዊ መንግስት ከፌደራላዊ ስርዓት የሚቃረን እንጂ የሚጣጣም አይደለም። ሁለተኛው ሁለተኛው ህገ መንግስቱን እንዴት እንደሸረሸሩት የሚያመለክተው ከፓርቲ የበላይነት አልፈው የግለሰብ አምባገነናዊነትን በማጠናከራቸው ነው። ይህ ማዕከላዊነትን ሲያጠናክር ክልላዊነትን አዳክሞት ነበር። ከእሳቸው ህልፈት በኋላ ማዕከላዊነት እየተዳከመ ክልላዊነት እየተጠናከረ ሄደ። ይህም ኦህዴድንና ብአዴንን ለመውጣት ብሎም ብሎም ህወሀትን ከበላይነት ለማውረድ ተጠቅመውበታል። አሁን የዶክተር አብይ እና ማህበሮቻቸው የአንድነትን የኢትዮጵያዊነትን የአብሮነትን ካባ ለብሰው መነሳታቸው የኦሮሞን ታሪክ ከኦነግ ከጀመርን ማለት ነው። በጭንቅላቱ ነው የደፋው። ይህ ደግሞ ኦሮሞ የኦሮሞ መሪ ኢትዮጵያዊነትን፣ አንድነትን፣ ልዑላዊነትን፣ ነፃነትን፣ ዴሞክራሲያዊነትን አንግቦ ሲነሳ ከሱ የተሻለ ከሱ የተሻለ የዚህ አመራር በግራም ቀደምነት ይኖራል ብዬ አልገምትም። ኦሮሚያን ከያዝ ኦሮሞችን ካሰባሰብክ በኢትዮጵያዊነት ዙሪያ በአንድነት ዙሪያ ካሰባሰብክ፣ ሁለት እርምጃ ወደፊት ተራምደሃል ማለት ነው። ስለዚህ በእሰየነት በደስታ የተቀበልኩት ለውጥ ነው። ለኢትዮጵያ አንድነት ህላዊነት የሚበጅ ነው። እና ይህንን የሀደግ አመራር አራቱ አባላት ይህንን በመረዳት በመመልከት የውስጥ ቅራኔዎቻቸውን ፈተው አዲሱን አመራር ያለመጠራጠር አቅፈው ደግፈው ወደፊት ቢራመዱ መልካም ነው። እንዳውም ግዴታና ኃላፊነት አለባቸው ብዬ እገምታለሁ። ኮርኔል፣ ፍስሀ አንዱ ባለፉት ሶስት ወር ተኩል ውስጥ ጊዜያት ውስጥ ጠቅላይ ሚኒስትር አብይ አህመድ ከከወናቸው ተግባራት ወይም በጅምር ላይ ካለው ጉልህ እንቅስቃሴያቸው ውስጥ የኤርትራና ኢትዮጵያ ግንኙነት ይታያል። ያም መስመር ይዞ የአልጀርሱን ስምምነት ሙሉ ለሙሉ ለማክበር በኤርትራም በኩል ፕሬዚደንት ኢሳያስ አፈወርቂ ኢትዮጵያ ገብተው እሳቸውን ማስመራ ሄደው መጥተዋል። ይህንን ግንኙነት ባለፉት በተለይም በኤሂድሪ ዘመነ መንግስት አን የምትወቀሱበት መንገድ ከኤርትራ ነጻነት ግንባር ጋራ መግባባት ባለመቻላችሁ እና ያንን ወደ ጠረጴዛ ዙሪያ ውይይት አምጥቶ ልባት ሰጥቶ በሂድሪ መንግስት አመራሮች ያንን ቢከውኑ ሮሮ ዛሬ ኤርትራ የኛ ጎረቤት ባልሆነች ና ካልሆና በቆረች ነበር በሚል እስካሁን ድረስ በታሪክ ተወቃሽነት ትነሳላችሁ። ያ የሆነበት ምክንያት ምንድን ነው? አንድ ላይ ቁጭ ብሎ ተወያይቶ ልባት አግኝቶ ኢትዮጵያና ኤርትራ በአንድነ እንዲሄዱ ያልተቻለበት ያለፉት አስራ ሰባት ዓመት ጊዜያት ተሞክሮች ምን ይመስላሉ? እንግዲህ እዚህ ላይ ስለ ኤርትራ ጉዳይና በደርግ መካከል የነበረው ሁኔታ ብዙ ጥሩ አጋጣሚዎች ነበሩ። አጋጣሚዎቹ አልተጠቀመባቸውም ደርግ ማለት ይቻላል። ይህ የወቅትና የአስተሳሰብ ጉዳይ ይመስለኛል። እንግዲህ ግዙፍ ሰራዊት ይዞ ያንን የሻቢያን የነበረውን እንቅስቃሴ በወታደራ ኃይል መደምሰስ ይቻላል በሚል እምነት የተደረገ ነበረ። ነገር ግን ሁኔታው እንደዛ ሳይሆን የተገላልጦሽ ሆነና ጦርነቱ ተራዝሞ በሌሎች በሌሎች ምክንያትም ጭምር ደርግ ከስልጣን ሲወርድ እንግዲህ ህወሀት አብሮ የተዋጋ በመሆኑ ኤርትራን እንዳው መጽሁፍ ያስረከበው የቅኝ ግዛት ጥያቄ ነው ያለው ኢህአዴግ እንጂ መቼም ደርግ አይደለም። ደርግ በተቻለ መጠን ሊወቀስ የሚገባው የፖለቲካ ውሳኔ አለመስጠቱ፣ ለፖለቲካ ድርድር እና አመቺ ሁኔታ አለመፍጠሩ፣ አንዳንድ ሙከራዎች ተደርገዋል። ግን አንዳንድ ጊዜ የሚሆነው በሁለቱም ወገን ነው። በአንድ እጅ ብቻ ማጨብጨብ አይቻልም። የሀገር መንግስት የበላይነቱን ሲያገኝ እና ለሰላም ጥሪ ሲያቀርብ ሻቢያ ደግሞ ያፈነግጣል። ሻቢያ ድል ሲያደርግ ደግሞ እንደገና ሀገር መንግስት ደግሞ ያ እንትን ይላል። ስለዚህ የድል በተገኘ ቁጥር የሰላሙ ሂደት አብሮ እየተጨናገፈ ነው የቆየው እና በእውነቱ በዚህ በኩል የወቅት ጉዳይና የአስተሳሰብ ጉዳይ ወሳኝነት አለው። በስልሳዎቹ የነበረው ፖለቲካና አሁን ያለው ሁኔታ በጣም ይለያያል። በስልሳዎቹ ሁሉም ነገር የጉልበት ነው። በፖለቲካ ድርጅቶች መካከል የነበረው በጉልበት እንዲፈታ ተፈለገ። ውጤት ምን እንደሆነ ሁላችንም የምናውቀው ነው። በተለይ ምን ያህል ጊዜ ሙከራዎች አድርጋችኋል? ቁጭ ብሎ ለመናገር ያሁ ብዙዎች የምናውቀው በተለያዩ ቦታዎች በናይሮቢ ወይም በአሜሪካ የተለያዩ ቦታዎች ላይ መጨረሻ አምስት ጉዳይ ላይም ቢሆን እንደዚሁ በለንደን በውይይት ለመፍታት ተሞክሮ ነበር። በተለይ የትኛዎቹ ጊዜያት በሂድሪ በኩል ምን ነገሮች ቀርበው በተቃራኒው በህዋትም ሆነ በተለይ በኤርትራ ነጻነት ግንባር በኩል እምቢታየት ላይ የደረሰው ምን አይነት መ መደራደሪያ ነጥቦች ቀርበው ነበር? በእናንተ በኩል ከዛስ በኩል ቀርቦ የነበሩት የመደራደሪያ አጀንዳዎች ወይም ነጥቦች ምን ነበሩ? በምሳሌነት ከታሪክ አኳያ ጠቅሰው የሚነግሩን ነገር ይኖራል? በመጀመሪያ ደረጃ ከኤርትራ ጋር የነበረው ሁኔታ ያው የነበረው እምነት የሶሻሊስት ሁኔታ ዓለም ይከተላሉ ስለሚባል እነሱም ደግሞ በሶሻሊስት ዓለሙ ደግሞ ደጋፊ ስለነበራቸው የመጀመሪያ ትልቅ ሙከራ የተደረገው ምስራቅ ጀርመን ያን የምስራቅ ጀርመን የነበረችው ምስራቅ ጀርመን ላይ በሁለቱ መካከል ንግግር ተጀምሮ ነበር። በመጨረሻ ግን ሻቢያ እናስብበታለን ብሎ አንዳንድ ነገሮች ከተደረጉ በኋላ ሞከራውን አጨናርፎ ሄደ እና አልተመለሰም። ከዛ በኋላ ደግሞ የመንም ሞክራ ነበር። የመን መንግስት፣ ያ ሶሻሊስት መንግስት ስለነበረ እነሱ ሞክረው ነበረ። እነሱ አልተሳካላቸው የሶቪየት ህብረትን ኤርትራን ለመሸገር ያኔ ሁለት ድርጅቶች ነበር። መጀመሪያ ጀባህላ ሻቢያ ነው። በኋላ ነው ሻቢያ ነጥሮ የወጣው። ያን ጊዜም ሁለቱም ድርጅቶች ባሉበት ግግር ተሞክረው ነበረ፣ አልተሳካም። ያልተሳካው እንግዲህ ሻቢያ ድል ባገኘው ቁጥር ስብበታለሁ፣ እንነጋገርበታለን ይላል። ነገር ግን ያፈነግጣል። ሌላው ምንድን ነው? በመሰረታዊ ጥያቄ የነበረው ጥያቄ የፌዴሬሽኑ ጥያቄ ይመለስ የሚል ነበረ በአንዳንድ በኩል፣ በሌላ በኩል ግን የኤርትራ ጉዳይ የቅኝ ግዛት ጥያቄ ነው የሚለው ሊያስማማ ያልቻለ፣ ብዙ ጊዜ ተደጋግሞ የሚነገር የነበረው ይህንን የኤርትራ ጉዳይ የቅኝ ግዛት ጥያቄ ነው የሚለው ሁኔታ የደርግ መንግስት ደግሞ ሊቀበለውም አይችልም አለ ሆኑም ሊሆንም አይችል ነው። ይህ ሰው ሰራሽ እንዲሁ በፕሮፓጋንዳ ዩኒቨርሲቲ የተፈጠረ እንጂ ኢትዮጵያ ያን ጊዜ ኤርትራን በቅኝ ግዛትነት የመያዝ አቅሙም ችሎታውም ኢኮኖሚ ሁኔታ አይፈቅድለትም ነበር። በመሰረቱ አንድ ህዝቦች ናቸው። አንድ ህዝብ የራሱን ህዝብ ኮሎናይዝ ሲያደርግ ደግሞ ጭቆና ጨቁን እንደሆነ ህዝ ኮሎናይዝ ያደረግ ወይ በቅኝ ግዛትነት አይዞ እና ጊዜ የተሞከሩት በምስራቅ ጀምረን በሶቪየት ነበረ መጨረሻ ላይ ደግሞ አሜሪካኖች የማዝማማቸው ተባለ ለ ከተማ ከዚያም ናይሮቢ ተካሄደ። ነገር ግን በለት እየቀናቸው ና ግል እየቀናቸው ሲሄድ በተቻለ መጠን ከሰላም ሁኔታ እያፈነገጡ አዳዲስ ሀሳብ እየፈጠሩ ነው የሄዱት። በዚህ ምክንያት ሊሳካ አልቻለም የሰላሙ ጉዳይ ብዙ ጊዜ ተደጋግሞ በምዕራቡ ዓለም አንዳንድ ሀሳቦች ቀድሞ ነበር። በደርግ በኩል ደግሞ የምዕራቡን ዓለም ሁልጊዜ ስለሚጠራጠር ፕሮፌሰር ገብሩስ አሁን ኢሳያስ አፈወርቂ በዚህ ዘርፍ በተለይም ኢትዮጵያና ኤርትራን ግንኙነት በጥብቅ የሚከታተሉ የታሪክ ተመራማሪ ነዎት። መጽሐፍም ጽፈውበታል። አሁን በቅርቡ ጠቅላይ ሚኒስትር አብይ አስመራ ሄደው ጀርሱን ስምምነት ሙሉ በሙሉ እንተገብራለን ብለው ቃል ገብተው ተፋርሞ መጥተዋል። ፕሬዚደንት ኢሳያስ አፈወርቂም እንዲሁ የሶስት ቀናት የስራ ጎብኝት አድርገው መጥተዋል። ልዩና ታሪካዊ የሚያደርግ አይነት ግንኙነት ተብሎም ተወድሰዋል። ሆነ ወቅት በኢትዮ ኤርትራ ያለውን ግንኙነት ወዴት ሊያመራው ይችላል ይላሉ? በተለይ የአልጀርሱ ስምምነት ከብሔራዊ ጥቅም አኳያ ለኤርትራም ሆነ ለኢትዮጵያ የሚያስገኘው ፋይዳ ምንድን ነው? ኤርትራና ኢትዮጵያ የተጀመረው የሰላም ጉዞ ብዙ ኢትዮጵያውያን ኤርትራውያንም የሚስማሙበት ይመስለኛል አዲስ ምዕራፍ ከፋች ነው። እዛ እስከ መግባቴ በፊት ትንሽ ወደኋላ ልመለስና ስሀ ያቀረበው በደርግ በኩል የነበረውን በጥልቀት ስለሚያውቅ ነው። ምንም ችግር የለኝም። አንድ ሁለት የግርጌ ማስታወሻ ለመጨመር ያህል ወደ መጨረሻ ገደማ፣ በተለይ ደርግ እየተዳከመበት በሄደበት ጊዜ የሰላም ድርድሮች፣ ንግግሮች ተካሂደው ነበር በናይሮቢ ኬንያ፣ በአትላንታ ጆርጂያ ከሮማም ይመስለኛል። ከሱ በፊት የተካሄዱትን ፍስሀ ደህና አድርጎ ነግሮናል። እነዚህ ምንም ውጤት አላስገኙም። አንድ ለመጨመር የምፈልገው ደርግ የኢትዮጵያ ሰራዊት ኦጋዴን ላይ በሶቪየቶች፣ በኩባኖች፣ በደቡብ የመኖች ተረድቶ ትልቁን ድል ከተጎናጸፈ በኋላ እና በገፍ የሶቪየት መሳሪያ ካገኘ በኋላ የምስራቁን ድል በሰሜን እንደግመዋለን የሚል እብሪተኛ መፈክር ይዞ ወደ ሰሜኑ ይዘምታል። ትልቁ ዘመቻ ያካሄደው አስራ ዘጠኝ ሰባ አራት ቀይ ኮከብ ዘመቻ የሚባለው ነው። ያሰለፈው ሰራዊት በጣም ግዙፍ ነበር። ሶስቱም የመከላከያ ኃይሎች የተካፈሉበት ነበር። የመንግስት ተቋማትም ከአዲስ አበባ ወደ አስመራ የተዘዋወሩበት ጊዜ ነበር። የተፈለቀ ፍሳ ይነት ሊያስፋፋለን ይችላል። እኔ በጥናት የተመርኩች ነው የምናገረው። በዛ መሀል ሻዕብያ ከመደናገጥ የተነሳ ከመደናገጥ የምትለዋን ቃል የእኔ ነች የተነሳ ለታንዛኒያው ፕሬዚደንት ጁሊየስ ኔሬሬ ጉዳዩ በሰላም እንጨርሰው ዘንድ አስታራቂ ሽማግሌ ይሆንልን። የሚል መልእክት ሻእቢያ ያስተላልፍላቸዋል። እሳቸውም ጊዜ ሳይወስድ የዛን ጊዜ የውጭ ጉዳይ ሚኒስቴር የነበራቸውን ሳሊም ሳሊም በኋላ የአፍሪካ አንድነት ዋና ጸሐፊ የሆነው ለአስር ዓመት የሰራ እሱን አግኝቼ የማነጋገር እሳቸውን ብለው ይሻላል ይቅርታ፣ እሳቸውን አግኝቼ እዚሁ አዲስ አበባ የማነጋገር እድል አጋጥሞኝ ነበር። እና ይሄ ነገር በእውነት ሆነዋል ወይ? ኢሳያስ አፈወርቂ ይህንን መልእክት ለፕሬዚደንቱ አስተላልፍላቸውን ነበር ወይ? ውጤቱስ ምን ሆነ ብዬ ስጠይቃቸው፣ በእርግጥ ፕሬዚደንታችን እኔን ወደ አዲስ አበባ ልከው ከፕሬዚደንት መንግስቱ ጋር ተገናኝቼ ተነጋገርንበት። አሁን ወደ ሰላም ድርድር አንገባም፣ ተዘጋጅተናል ሁኔታውን ጦርነቱን፣ ለአንዴና ለመጨረሻ በኃይል እንገተዋለን የሚል መልስ ስለሰጡኝ ባዶ እጄን ነው የተመለስኩት። ስለዚህ የሰላም ድርድሩ ያልተቀበሉትና ያፈረሱት ፕሬዚደንት መንግስቱ ናቸው ነው የሚሉኝ ስላቸው እኔ የሆነውን ነግሬሃለሁ፣ ትርጉሙ አንተ የምትሰጠው አንተ ነህ እንዳሉኝ ለመጥቀስ እፈልጋለሁ። ይህ ደግሞ አንድ ከእጃችን ያመለጠን እድል መስሎ ይታየኛል። ፍስሀ እንዴት እንደሚያየው አላቅም እና እነዚህ ነገሮች አሉ። ሁለተኛ የቅኝ ግዛት ጉዳይ ፍስሀ ነቅቶታል። በዛን ጊዜ በኤርትራና በኢትዮጵያ የነበረው ግኙነት የቅኝ ግዛት ነው ተብሎ ሊነገር እንደማይችል አስረድቶናል። እዚህ ላይ ለመጨመር የምፈልገው በጣም በጣም የሚገርመው ደግሞ ህወሓት ለጊዜያዊ ጥቅም ብሎ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ መቀበሉን መቀበሉን እና በኋላም ከዚህ ስህተት በኋላ የኢትዮጵያን ሕዝብ ደግሞ እስካሁን ድረስ ይቅርታ ያልተጠየቀበት ጉዳይ ነው። ከዚህም በኋላ ደግሞ ጦርነት ውስጥ አላስፈላጊ ጦርነት ውስጥ ገብተው የሺዎች ሕይወትን ያስቀሰፈ ብዙ ንብረትን ያወደመ ጦርነት ገብተው ኢትዮጵያ በአሸናፊነት ስታጠናቅቀው በምን ምክንያት ወደ አልጀርስ እንደሮጡ እስካሁን ድረስ አልገባኝም ሦስተኛው ስህተት አልጀርስ ከሄዱ በኋላ ደግሞ የሄጉ እንግዲህ አልጀርሱ ሶስት ቡድኖች የሚያካከሩ አንድ መርማሪ ኮሚሽን ሁለት የወደብ መርማሪ ኮሚሽን ሶስተኛው የካሳ ነው እና የመጀመሪያው መረማሪ ኮሚሽን ወዲያው ተፈጥሮ ወዲያው የጠፋ ነው እና የሄጉ ፍርድ ቤት የሚሰጠውን ውሳኔ ያነ ይግባኝ ያነ ይግባኝ መቀበላቸው ነው። ኋላ ባድም የእናንተ አይደለችም ተብሎ ሲነገራቸው፣ የፈረሙበትን ሰነድ ወደ ጎን ትተው አዎ በመር ደረጃ እንቀበለዋለን። ያስቀመምጧቸው አምስት ነጥቦች ጥሩ ነበሩ፣ ጥሩ ናቸው። ለዘለቀታውም ሰላም የሚያመጡ ነበሩ ብዬ አምናለሁ። ነገር ግን ነገር ግን የዓለም አቀፍ ደረጃ መንግስታት የደገፉትን የተቀበሉትን አቋራጭ በመርህ ደረጃ እቀበለዋለሁ ብሎ ወደኋላ መሸሽ ጮሌነት እንጂ ብልህነት አልነበረም እና እስካሁን ድረስ አስራ ስምንትና ሀያ አመት ይሄ ነገር ወይ ሰላም ወይ ጦርነት እንዳይኖር ተያይዘው በጦርነቱን በልህ እንደጀመሩት አስራ ስምንትን በልህ አዘገዩት፣ ሁኔታውን አዘገዩት እና ለዚህ ተጠያቂው የኢሳይያስ አፈወርቂ እልህኛነት ብቻ አይደለም የህወሓትን ጮሌነት ነው። ሁለቱ ተባብረው ነው እንግዲህ ሰላም እስካሁን ድረስ እንዳይገኝ ያደረጉት። አሁን ዶክተር አብይ አህመድ በማይታመን በማይታመን ሁኔታ የአልጀርሱን እና የሄጉን ውሳኔ ያለ ምንም ቅድመ ሁኔታ ተቀብለነዋል፣ ከኤርትራ ጋር ሰላም እንፈልጋለን፣ ለዘለቄታው በድርድር እናደርገዋለን ምናልባትን ቢጨምሩበት የኮሎኒያል የመጀመሪያ የለያየን ከሁለት ሺህ አመት በኋላ የሰመንን ህዝብ የለያየው የጣሊያን ቅኝ ግዛት ነው። ከዛም በኋላ ደግሞ አርቀው በማየው መንግስታት ሁኔታውን አበላሽተውታል። እኛ በታሪክ ተለያይተው የነበረትን ሀያ አመት ላልሞላ ጊዜ ተለያይተው የነበሩትን ህዝቦች መልሰን አንድ እናርጋቸዋለን ሰለቃታ ሰላም ያለውን እንመሰርታለን ብለው በታላቅ ድፍረት፣ ቆራጥነት ወደ ኤርትራ መሄዳቸው ከዛም በኋላ የእሳቸውን ምሳሌነት ተከትለው ፕሬዚደንት ኢሳያስ አፈወርቅ ወደ ኢትዮጵያ መጥተው በሁለቱም ሀገራት ለሁለቱም መሪዎች የተደረገው ህዝባዊ አቀባበል ህዝባዊ ፍቅር ኢትዮጵያና ኤርትራውያን አልፎ አለምን ያስደነቀ አሁን እያሸልማቸው ነው። ስለዚህ በእኔ እንደ ኢትዮጵያነቴ እንደ ታሪክ ምሁርነቴ ሳየው እውነትም ዶክተር አብይ አህመድ ኢህአዴግን በመምራት ትልቅ ትልቅ አዲስ ምዕራፍ ከፍተዋል። የመጨረሻው ድርድር ተደርጎ ሰላም ሰፍኖ ለማየት ደግሞ እንደምንበቃ ከፍተኛ ተስፋ አለኝ። ኮሎኔል ፍሳ ቅድም ፕሮፌሰር ገብሩ እንዳነሱት በተለይም በቀይ ኮከብ ዘመቻ ወቅት በአቶ ኢሳያስ በኩል ፕሬዚዳንት ጁሊየስ ኔሬሬ መልእክት ተልኮ መርቅ ፈላጊ እንደነበሩ የሚገልጽ እና በሳሊም አህመድ ሳሊም አማካኝነትም እንደዚሁ እንደተረጋገጠ አንስተዋል። ስለዛ ጉዳይ የሚያውቁት ምን አለ? ትክክል ነው ገብሩ ያነሳው። አንድ የግርጌ ማስታወሻ ብቻ ልጨምር እፈልጋለሁ እዚህ መጀመሪያ ሳሌም ሳሌም ያኔ ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ነበሩ። እዚህ ሲመጡ ቀደም ብሎ የውጭ ጉዳይ ሚኒስትር ነበሩ እና ሚሜሪ ኢሳያስ አፈወርቂ ይህን ሁሉ አመት ታግለናል። አሁን ግን ሊደመስሱን እየመጡ ስለሆነ እባካችሁ አንድ አይነት የፖለቲካ መፍትሄ እንዲሰጠን እርዱን ብሎ ፕሬዚደንት ጁልስ ሜሬ ሄደው ይጠይቃሉ። እንደተባለው ቅድም ገብሩ እንዳስረዳው ሳሌም ሳሌምን አዲስ አበባ ድረስ ይልቃሉ። ከሊቀመንበር ጋር ይዛገላሉ። ሊቀመንበሩ ያሉት ያን ጊዜ እኛ ተዘጋጅተናል፣ እነዚህ ደግሞ በቀላሉ የምናሸንፋቸው ስለሆነ ከፈለጉ ሰራዊታቸውን በት ነው እኛ ሰራዊት ውስጥ ይግቡ፣ የፓርቲ አባሎቻቸውም እኛ ኢዛፓኮ ውስጥ ሊገቡ ይችላሉ። ይህን የማይቀበሉ ከሆነ ግን ዋጋቸውን ያገኛሉ ብለው ነበር ያሰናበቷቸው እንዳጋጣሚ ይህንን ነገር መጽሐፌ ውስጥ ተቅሸው ነበርና ገብሩም ሳሌም ሳሌምን ጠይቆ ይህን በማረጋገጡም በጣም ደስ ብለኛል እና ትክክል ነው የነበረው የተባለ ሁኔታ። የወቅቱንስ የኢትዮጵያና የኤርትራን በተለይም የኢሳያስ አፈወርቂን ጉብኝት በአዲስ አበባ እንደምን ይመለከቱታል? ከዚህ በኋላስ በሁለቱ ሀገራት መካከል የሚኖረው የወደፊት ጉዞ እስከምን ምዕራፍ ድረስ ሊሄድ ይችላል ብለው ያስባሉ? እኔ በእውነቱ በዚህ ታሪካዊ አጋጣሚ ራሴ እዚህ ይህንን ለማየት በመታደሌ በጣም ነው የማመሰግነው እግዚአብሔር ለማመሰግነው። ይሄ የኤርትራ ጥያቄ ቅድም በብሩ በታሪክ መሆኑነቱም ስለ ውትድንቱም ከኔ ባላነሰ ብዙ ተመራምረዋል። ስለ ጦር ሜዳዎችም የጦር ሜዳ ታሪኮችን በተለይ በቤቱ ጊዜ የነበሩትን በትክክል የጻፈ ፕሮፌሰር ቢኖር ገብሩ ነው በዚያ ፊልድ ትንም ብለው አይደለሁም፣ እና አሁን የተደረገው የአገር ስምምነት ሁላችንም እንደምናውቀው አላስፈላጊ የሆነ ጦርነት እንደውም በሰላሳ አመት ጦርነት ካለቀው ህዝብ በላይ ከመቶ ሺህ ህዝብ በላይ ያለቀበት ምንም ትርጉም የሌለው ጦርነት ሆኖ እንደገና በሁለት ሀገር መቃቃር ተፈጥሮ ላለፉት ሀያ አመታት ኤርትራን በኩል ህዝቡም እንደደረሰበት ሁኔታዎችን ሁሉ ለማየትና ለመገምገም እድል ያገኝ ይመስለኛል። ይሄ ሁለት ህዝብ የሚባለው ነገር ሁለት ህዝብ ማለት አንድ ህዝብ ነው። ለሁለት የተከፈለው አንድ ህዝብ ሁለት ሀገር ነው የሆነው እና ውሏ ብሎ ይሄ ህዝብ መቼም ያወያየ መሪዎች ናቸው የሚወስሉት። እዚህ ሀገር መሪዎቹ በወሰኑት ሁኔታ ሁለት ሀገር አንድ ሀገር ለሁለት የተከፈለ አሁን ዶክተር አብይ አህመድ በእውነት ቆራጭነታቸው ሰውዬው በጣም ቆራጭ አርቆ ማስተዋል የሚችሉ መሪ የኢትዮጵያን አንድነት የሚፈልጉ በመሆናቸው ደፍረው ኢትዮጵያ ታላቅ ነች፣ ኤርትራ ትንሽ ነች ሳይሉ በዚህ ሁኔታ ኤርትራ ድረስ ሄደው የተደረገላቸው አቀባበል የህዝቡ ስሜት ምን እንደሚመስል እኔ ለመጀመሪያ ጊዜ ህዝቡ ብቻ አይደለም፣ አቶ ኢሳይያስን ጥርሳቸው የታየው ያን ጊዜ ነው የሚሉ ሰዎች አሉ። እና በጣም ነው አንጀታቸውን የበሉት። አቶ ኢሳያስን መጥተው በኢትዮጵያ ዜጋ ደግሞ ያደረጉት ቅድም እንደገለጽቀው በእውነቱ አቀባበሉ ህዝቡ ምን አይነት ስሜት እንደነበረው የታየ ነው። አቶ ኢሳያስም በእውነት አደለም ከአዲስ አበባ ወጥተው ማያውቁ ሐዋሳ ወንዱ ሂደው ተሸልመው ፍቀው ማስኛም ደግሞ ሚሊኒየም አዳራሽ ተናግረው እኔ ዋናው ነገር የድንበር ጉዳይ አይደለም ያሉት ሁለቱም አስምረው በድንበር አንጀምርም መጀመሪያ የትራንስፖርቱ፣ ከዛ በኋላ በኢኮኖሚ፣ ከዛ በኋላ በወደቡ መጠቀም፣ ከዛ ኋላ ህዝብ ለህዝብ ወደቡ ራሱ ራሱ በዛው መፍትሄ ያገኛል ብሎ የሄድበት አካሄድ በጣም የሚደነቅ አካሄድ ነው። ይህን ክሬዲት በሙሉ እኔ ብቻ ሳይሆን ዓለም የሰጣቸው ክሬዲት ነው። ለዶክተር አብይ ትልቅ ክሬዲት ነው ያለኝ በእውነቱ ደፋር ቆራት እና ራዕይ ያላቸው መሪ ናቸው እና ያግልቅላቸው ነው የምለው دغه نه دی نن دې لږه مګګلې ፕሮፌሰር በገብሩ በቅርቡ ኢትዮጵያና የኤርትራ ግንኙነት አስር ዓመት ባልበለጠ ጊዜ ውስጥ ወደ ኮንፌዴሬሽን ይመጣሉ የሚል ተስፋ አንጸባርቀዋል። ይህ ከምን የመጣ ነው? ከዚህ ቀደም ሲል ምናልባትም ሩብ ክፍለ ዘመን ሁሉ ሊፈጅ ይችላል ብለው የነበረው ንሳቤ ወደ አስር ዝቅ አድርገውታል። በኮንፌዴሬሽን ለምን ተወሰኑ? ከዛ አልፎ ፌዴሬሽን ሲልም ወደ ውህደት ድረስ ለመሄድ ያልደፈሩት ለምንድን ነው? በጣም ጥሩ። ትንሽ ወደ ኋላ ሊድና ፍስሀ ባለው ላይ፣ በነገራችን ላይ ፍስሀ መጽሐፌን ስላሞገስክልኝ ልባዊ ምስጋናዬን ለማቅረብ እወዳለሁ። በቅርቡም በኤርትራ በኩል የቀድሞው የኤርትራ መከላከያ ሚኒስቴር ጀነራል ስብሐት ኤፍሬም መጽሐፌን ምክስ ሲናገሩ በመስማቴ ደስ ብሎኛል። አሁን የቀረኝ ይኸው ብቻ ነው እሱ ወደ ዋናው ነገር ልመለስ። ወንድሜ ከሳውን አንድ ነገር፣ ይሄ የአሁኑ ደስታ ሆያ ሆየ ምናምን ትንሽ በረድ ብሎ ወደ ዋናው ጉዳይ ሲገባ ትንሽ አስቸጋሪ እንደሚሆን ሁላችንም የምንገነዘብ ይመስለኛል። አሁን እስከተደረገው ድረስ ሁለትም መሪዎች አትርፈውበታል። ግን ዋናው አትራፊ ፕሬዚደንት ኢሳያስ ናቸው። ለምን ብትሉኝ ለሀያ አመት በዓለም ደረጃ ባይተዋር ሆነው የቆዩ መሪ ናቸው። በሳቸው አመራር ምክንያትም ኤርትራ የዓለሙን ጉዳይ እንተወውና ከአፍሪካ ከአፍሪካም በመጠኑ ከኢጋድም በመውጣት ተለይታ የቆየች ብዙ ችግር የገጠማት ሀገር ናት። አሁን በአርባ ስምንት ሰዓት ውስጥ ፕሬዚደንት ኢሳያስ ልክ እንደ ሰሜን ኮሪያው መሪ ፒንዶን ኦ አለም ቁንጮ ላይ ቁጭ አሉ። ኤርትራም አሁን ከኢትዮጵያ በእኩልነት ደረጃ ታዋቂነትን ለማግኘት ችላለች። ታዲያ ፕሬዚደንት ኢሳያስ በዚህ ነገር ተሳክረው አንዳንድ ችግር እንዳይፈጥሩ በሂደቱ የራሴ ስጋት አለኝ። ስለዚህ ከሁለት መሪዎች ባለፈ ደረጃ የኢትዮጵያና የኤርትራ ሕዝቦች በሚቀጥለው የሰላም ድርድር ተሳታፊ መሆን ይኖርባቸዋል። የሚቀለው በኢትዮጵያ በኩል ነው። በኢትዮጵያ በመጠኑም ቢሆን ዲሞክራሲያዊ ስርዓት አለ። መድበለ ፓርቲ አለ። የተለያዩ ጋዜጦች፣ መጽሔቶች አሁንማ ቴሌቪዥኖችም እንደ አፈን ወጥተዋል። ይህንን መንግስት የሚገፉ፣ የሚጋፉ፣ የሚወቅሱ፣ የሚመክሩ ኃይሎች አሉ። ይህ የመሰለ ሁኔታ በኤርትራ የለም፣ የለም። ስለዚህ وكانت هذه المسألة التي كانت في الجيش الوطني، وكانت هذه المسألة التي كانت في الجيش الوطني، وكانت المسألة التي ሊቆጣጠሩት አይችሉም፣ የሚል ተስፋና እምነት ስላለኝ የሚደረገው ድርድር ፍትሃዊና ዘለቄታ ይሆናል የሚል ተስፋ አለኝ። አሁን ወደ ጥያቄዋን እስክትገምልኝ እንደገና አንዱ ጥያቄ ከኮንፌዴሬሽን ከሩብ አመት ገባኝ። ለመጀመሪያ ጊዜ ያነሳኋት እችን ነገር በሸገር ሬድዮ ነበር ልክ መጽሐፌ እዚህ ለህዝብ እንዳስተዋውኩት ማለት ነው። እና ያኔ ከተስፋ ከስማዊነት ስሜታዊነት ተነሳስቼ ነበር ያልኩት ሀያ አምስት አመት ብዬ ነበር። የአሁኑ ሂደት ስመለከት በሁለቱ መሪዎች የመተማመን፣ የመወዳጀት፣ የመፈቃቀር እንደገቡ አመልካቾች ብዙ ናቸው። ይህ ደግሞ እንደሚቀጥል ተስፋ አደርጥል ነው እና ይሄ ኢህአዴግ አሸንፎ አዲስ አበባ በገባ ጊዜ በሽግግር እንትን ሁኔታ ያን የብገና ፕሬዚደንት አልሆነም። አቶ ኢሳያስ አፈወርቅን ስብሰባው ላይ ከተካፈሉ በኋላ እኛ እኮ ለነጻነት ሰንደቅ ዓላማ ለማውለ ብቻ አልነበረም፣ ትግ ትግላችን ከኢትዮጵያ ጋርም አብሮ ከጎረቤትነት አልፈን በኮንፌዴሬሽንም የማንዋህድበት ምክንያት የለም ያሉበት ወቅት ትዝ ይለኛል። አሁን ወደዛ እየተቃረብ መስሎ ይታየኛል። አስር አመቱ እንዲሁ ዝም ብዬ ወደ አእምሮዬ ስለመጣልኝ ነው አስር አመት ያልኩት የሀያ አምስቱ አመቱን የሩብ ምዕተ አመቱን ወደ አንድ የግማሽ ትውልድ አመት የደረስኩት ለምን በኮንፌዴሬሽን አቋምክ ያልከኝ፣ ወደ ፌዴሬሽን ለመሄድ አሁን ሁኔታዎችን የሚፈቅዱ አይመስለኝም። አንደኛ ነገር ኤርትራውያኖች ለሰላሳ አመት የደሙበት የደቀቁበት ጦርነት ኢትዮጵያም በከፍተኛ ደረጃ የጎዳት ያደማት ያደቀቃት ጦርነት ነበር፣ የሰላሳ አመት ጦርነት። ይህም የራሳቸውን ሀገር ብሔረ መንግስት ለመቆርቆር ሲሉ ነው። ይህም በባድመ ተነስቶ ያ ሁሉ መከራና ሰቆቃ ያስገባን ጦርነት የገቡበትም አንዱ ይሄ ነው። ስለዚህ አሁን የነሱ አጀንዳ የነሱ ፕሮጀክት የኤርትራ ብሔረ መንግስትን ማጠናከር መገንባት ይመስለኛል። ይሄንን ሳይፈጽሙ ይሄንን ሳያደርጉ ወደ ፌዴሬሽን የሚጓዙ የሚያቀኑ አይመስለኝም። ስለዚህ የሚቀለው ኮንፌዴሬሽን ነው። ኮንፌዴሬሽን ደግሞ ለአምስት ዓመት በኮንፌዴሬሽን እንተባበር እንዋሀድ ሊሉ ይችላሉ። ይህ ሲደረግ ግን በሁለት ሰዎች በሁለት መሪዎች ወይም በሁለት ፓርቲዎች ግንባሮች የሚደረግ መሆን የለበትም። የኢትዮጵያና የኤርትራ ሕዝቦች በቀጥታ በሬፈረንዳም በሬፈረንዳም በሁለቱም ሀገር ተካሂዶ ይህ አይነት የፖለቲካ ስርዓት ትፈልጋላችሁ ወይ ብለው ተጠይቀው በአወምታ ከመለሱት ለአምስት ዓመት ያህል የኮንፌዴሬሽን ሙከራ ሊደረግ ይችላል። ያ ከሰራ ወደ አስር ከአምስት ዓመት በኋላም ወደ ፌዴሬሽን ለመሄድ ይቻላል። የፌዴሬሽኑን ስርዓት ደግሞ ተሞክሮ ነበር ተሞክሮ ነበር፣ ግን በዛን ጊዜ የነበረው አመራር። ትልቅ ስህተት ፈረሰ ከዛ በኋላ ያለው ታሪክ እናውቀዋለን አልሄድበትም እና ለምን ኮንፌዴሬሽን ለሁለቱም ሀገሮች ስለሚበሄጅ ለምን ወደ ፌዴሬሽን አልሄድክም ወቅታዊ አይደለም ጊዜው አይደለም ሁኔታዎች መዘጋጀት መዘጋጀት መሻሻል አለባቸው ብዬ ስላሰብኩ ነው። ያው ነው እኔ ወንድም መልካም ኮሎኔል ፍሳስ፣ እንደ ፕሮፌሰር ገብሮ ከወቅቱ ሁኔታ አኳያ በኮንፌዴሬሽን ለመወሰን ይወዳሉ ወይስ አልፈው እስከ ፌዴሬሽን እና ሲልም እስከ ውህደት መዝለቅ ይመርጣሉ? ፕሮፌሰር የራሱ አስተያየቱን ነው የሰጠው። እኔ ተስፈኛ ነኝ በነገር ላይ እና በዚህ ቤት ሁኔታ ከኮንፌዴሬሽን አልፎ ወደ ፌዴሬሽን የሚመጣል ነው ውህደቱ የሚባለው። እንኳን አሁን ሌሎችም እዚህ ፌዴራል ስቴቶች እየሆኑ ስለሆነ የውህደት ጥያቄ እንግዲህ በኢትዮጵያ አንድነት ስር የፌዴሬሽን ጉዳይ ሊኖራል የሚል እመጣልኝ። መቼ ይሆናል የሚለው እኔ በእውነቱ በዚህ ሀያ አመት ኤርትራውያን በተለይ ህዝቡ እና የኤርትራ ምሁራን ብዙ ነገር ያዩ የታዘቡ ይመስለኛል። ከኢትዮጵያ ያጡት ብዙ ነገር አለ። ከኢትዮጵያውያን ወንድሞቻቸው መለየታቸው ብዙ ነገር ለመገምገም ያቻሉ ይመስለኛል። አሁን ፕሬዚደንት ኢሳያስም ቅድም ገብሩ እንዳለው ፕሬዚደንት ኢሳያስ ከዚህ ሁሉ ችግር ትልቅ ትርፍ ያገኙት ፕሬዚደንት ኢሳያስ ናቸው። ከመገለል ወጥተው አሁን እንደውም የነበረው የኢኮኖሚ ማዕቀብ ሁሉ እንዲነሳላቸው እነ ዶክተር አብይ ዋ ነው ተነስተዋል። ስለዚህ እሳቸው ተጠቃሚ ናቸው። እኔም እድሜያቸውም እየገፋ ስለሄደ አቶ ኢሳያስ መጨረሻ ላይ ታሪክ ሰርተው ለመሞት የወሰኑ ይመስለኛል እና በዚህ አይነት ሁኔታ ወደ ፌዴሬሽንም ሰአቀሩ አይቀሩም የሚል እምነት ነው ያለኝ። ትንሽ እንግዲህ በኮንፌዴሬሽንና በፌዴሬሽን ከወዳጅ ጋር ባነስማማ ብዙ እንትን የለውም አይመስለኝም። ብዙ የሚያቃቅረን አይደለም። ኮንፌዴሬሽኑ ተጀመረው ወደ ፌዴሬሽን መሄድም ይችላል እና እኔ ግን ተስፈኛ ነን። ይህን የሚያስቡ ይመስለኛል ብዙዎቹ። መልካም። የቀድሞው የኢሕዴሪ ምክትል ፕሬዚደንት ፍስሐ ደስታ፣ የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ገብሩ ታረቀ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። በተጨማሪም በበኩሌ ርስሐም ይስማማል ተስፋ አደርጋለሁ። የምታደርገው የተለያየ የፖለቲካ እይታ እምነት ያላቸው ኢትዮጵያውያን ኤርትራውያን ምሁራን ከዛም ውጪ እያቀረብክ ማነጋገሩ በእጅጉ በእጅጉ የሚመሰገን ነው እና ቀጥልበት የማለትን ወንድማዊ አስተያየትን ለማከን ፍቀድልኝ ለማለት ነው። በጣም አመሰግናለሁ። ሙሉ በሙሉ እስማማለሁ። አሁን በጣም እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.